የጎዳ ጠርሙስና ብርጭቆ አክሲዮን ማህበር በማህበሩ መተዳደሪያ ደንብ አንቀጽ 8 መሰረት የባለ አክሲዮኖች ሶስተኛ መደበኛ ጠቅላላ ጉባኤ እና አራተኛ ድንገተኛ ጠቅላላ ጉባኤ ግንቦት 25 ቀን 2010 ዓ.ም ተመረት ከጠዋቱ 3 ሰዓት ጀምሮ በአዲግራት ከተማ በካቶሊክ ቤተክርስቲያን የስብሰባ አዳራሽ አደራሽ ያካሂዳል። ስለዚህ የአክሲዮን ማህበሩ ባለ አክሲዮኖች በተጠቀሰው ቦታና ሰዓት ራሳቸው በመገኘት ወይም በህጋዊ ወክላቸው አማካኝነት ጉባኤውን እንዲሳተፉ የአክሲዮን ማህበሩ የዳይሬክተሮች ቦርድ ጥሪውን باكروت ياسترالفا